ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። በሲድኒ የቤተ ክርስቲያን ውስጥ ጥቃትን ተከትሎ የአውስትራሊያ ጠቅላይ ሚኒስትርና የተቃዋሚ ቡድን መሪ የአንድነት ጥሪ አቀረቡ። ኬንያ ኢትዮጵያ ውስጥ የኤሌክትሪክ ኃይል እጥረት እየተባባሰ ነው በሚል አስባብ፣ ከኢትዮጵያ ጋር የተፈራረመችውን የኤሌክትሪክ ሽያጭ ስምምነት የመከለስ እሳቤ እንዳላት ፍንጭ ሰጠች። ሲሳይ ለማ የቦስተን ማራቶንን በአሸናፊነት ፈጸመ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የሲድኒ ቤተ ክርስቲያን ጥቃትን ተከትሎ የአውስትሬልያ ጠቅላይ ሚኒስትር እና ተቃዋሚ ቡድን መሪ የአንድነት ጥሪ አቅርበዋል። ጠቅላይ ሚኒስትር አንቶኒ አልቤኒዚ በሲድኒ አሲሪያን ቤተ ክርስቲያን ውስጥ የተፈጸመውን የስለት ጥቃት አስመልክተው አውስትራሊያውያን በአንድ ላይ እንዲቆሙ አሳስበዋል። ሲድኒ ውስጥ ወክሊ ክለፍ ክፍለ ከተማ ከሚገኘው ቤተ ክርስቲያን በቀጥታ የኦንላይን ስርጭትን ጨምሮ እየተላለፈ በነበረ የስብከት ሥነ ሥርዓት ላይ አንድ የ16 ዓመት ልጅ መንፈሳዊ ትምህርት በመስጠት ላይ የነበሩትን ጳጳስ ማሪ ማሪ ኢማኑዌልን በስለት በመውጋት ለስርዓት ተዳርጓል። ድርጊቱም አውስትራሊያውያንን እንዳይከፋፍል ጠቅላይ ሚኒስትሩ ሲያስገነዝቡ እኛ ማህበረሰብ ውስጥ አመፅ ስፍራ የለውም፣ ፅንፈኝነት ስፍራ የለውም። እኛ ሰላም ወዳድ ሕዝብንን። ወቅቱ የህብረት እንጂ የክፍፍል አይደለም ብለዋል። የፌዴራል ተቃዋሚ ቡድን መሪው ፒተር ዳትንም በበኩላቸው ጥቃቱን በማውገዝ ከመንግሥት ጋር ትከሻ ለትከሻ ተደጋግፈው እንደሚቆሙ ገልጠዋል አክለውም ማናቸውም አይነት አመፅ በትዕግስት ሊታይ አይገባም። እዚህ ሀገር በቤተ እምነት ውስጥ ከተሆነም አመፅ ስፍራ የለውም ብለዋል። የጥቃት ድርጊቱ በፖሊስ የሽብር ጥቃት ተደርጎም ተፈርጇል። ሂደቱን ለመመርመርም ከኒው ሳውዝ ዌልስ ፖሊስ የአውስትሬልያ ፌዴራል ፖሊስና የአውስትሬልያ ደህንነትና መረጃ ድርጅት የተውጣጣ አንድ ግብረ ኃይል ተመስርቷል። ይህ በእንዲህ እንዳለም የኒው ሳውዝ ዌልስ ፕሪምየር ክሪስ ሚንስ ከቅዳሜው የሲድኒ ዌስትፊልድ የገበያ ማዕከል የስለት ጥቃት ባሻገር ለሁለተኛ ጊዜ አስቸኳይ የሃይማኖት መሪዎች ስብሰባ ጠርተው መክረዋል። በሌላም በኩል ይህንኑ የቤተ ክርስቲያን ጥቃት ተከትሎ በኤክስ ወይም ቀደም ብሎ ትዊተር በሚል የሚታወቀው የማህበራዊ ሚዲያ ገጽ ላይ ተሰራጭተው ያሉ ቪዲዮዎች እንዲነሱ የአውስትራሊያ የኤሌክትሮኒክ ደህንነት ኮሚሽነር ጁሊ ኢንማን ግራንት ለድርጅቱ ጥያቄ አቅርበዋል። ኬንያ ኢትዮጵያ ውስጥ የኤሌክትሪክ ኃይል አቅርቦት እጥረት እየተባባሰ በመሆኑ ከሁለት ዓመታት በፊት ከኢትዮጵያ ጋር ለሃያ አምስት ዓመታት የተፈራረመችውን የኤሌክትሪክ ሽያጭ ስምምነት ለመከለስ ግድ እንደምትሰኝ ጠቆመች። ኬንያ የኤሌክትሪክ ኃይል አቅርቦትን አስመልክቶ ስጋት ያደረባት መሆኑን በአገሪቱ ውስጥ ለሚታተም አንድ ጋዜጣ የገለጠው የኬንያ የኢነርጂና ፔትሮሊየም ተቆጣጣሪ ባለሥልጣን ነው። ዓለም አቀፍ የትድግና ኮሚቴ ሉላዊ ረዴት ቸሪዎች ለኢትዮጵያውያን ሰብአዊ እርዳታ ጥያቄ ሙሉ ምላሽ እንዲሰጡ ማክሰኞ ሚያዝያ ስምንት አሳስበዋል። ኮሚቴው ማሳሰቢያውን ያቀረበው ጄኔቫ ውስጥ ለታደመው የተለያዩ አገራትና ዓለም አቀፍ ድርጅቶች ከፍተኛ ለጋሾች ነው። ከለጋሾቹ የአንድ ቢሊዮን ዶላርስ ችሮታ ይጠበቃል። አራት ሚሊየን ተፈናቃዮችን ጨምሮ የተባበሩት መንግስታት ሰብዓዊ ግብረ ምላሽ ዕቅድ ለኢትዮጵያ የሚሻው የልገሳ ገንዘብ መጠን ሦስት ነጥብ ሁለት ቢሊየን ዶላርስ ነው። ይሁንና እስካሁን ከለጋሾች መሰባሰብ የተቻለው የመንግስታቱ ድርጅት ከሚሻው የእርዳታ ገንዘብ መጠን ከአራት ፐርሰንት ያነሰ ነው። ሲሳይ ለማ የቦስተን ማራቶን በአሸናፊነት ፈጽመዋል። ሲሳይ የማራቶን ውድድሩን ያጠናቀቀው ሁለት ሰዓት ከስድስት ደቂቃ አስራ ሰባት ሰከንድ ሲሆን ይህም በውድድሩ የመቶ ሀያ ስምንት ዓመታት ታሪክ አስረኛው ፈጣን ሰዓት ተብሎ ተመዝግቧል። በዚሁ ወደ ውጭ ምንዛሬ ተመን እናመራለን። አንድ የአውስትራሊያ ዶላር 60 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 64 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 36 የኢትዮጵያ ብር ከ63 ሳንቲም ይዘረዘራል። ቀጥለን የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባን የአየር ጠባይ ትንበያ እናሰማለን። ፐርዝ ፀሐያማ ሆነ ይውላል። ዝቅተኛ 18፣ ከፍተኛ 32። አድላይድ ደመናማ ይሆናል። ዝቅተኛ 10፣ ከፍተኛ 20 ሜልበርን ካፊያው ይጨምራል። ዝቅተኛ 11 ከፍተኛ 18። ሆባርት ብራ ይሆናል። ዝቅተኛ 10 ከፍተኛ 19። ከምብራ በከፊል ደመናማ ይሆናል። ዝቅተኛ 8 ከፍተኛ 20። ሲድኒ ብራ ይሆናል። ዝቅተኛ 16 ከፍተኛ 24። ብሪስበን ብራ ይሆናል። ዝቅተኛ 19 ከፍተኛ 28። ዳርዊን ብራ ይሆናል። ዝቅተኛ 26 ከፍተኛ 34። አዲስ አበባ ያካፋል። ዝቅተኛ 14 ከፍተኛ 23 ዜናዎቹን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። በሲድኒ የቤተ ክርስቲያን ውስጥ ጥቃትን ተከትሎ የአውስትራሊያ ጠቅላይ ሚኒስትርና የተቃዋሚ ቡድን መሪ የአንድነት ጥሪ ያቀረቡ፣ ኬንያ ኢትዮጵያ ውስጥ የኤሌክትሪክ ኃይል እጥረት እየተባባሰ ነው በሚል አስበብ ከኢትዮጵያ ጋር የተፈረመችውን የኤሌክትሪክ ሽያጭ ስምምነት የመከለስ እሳቤ እንዳላት ፍንጭ ሰጠች፣ ሲሳይ ለማ የቦስተን ማራቶንን በአሸናፊነት ፈጸመ የሚሉት ባር ቀደም ርዕሰ ዜናዎቻችን ናቸው። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።